በሀገሪቱ ጎላ ብሎ የመፈናቀል አደጋ በተከሰተበት በዚህ ዓመት ምዝገባው ቀደም ብሎ እንዲካሄድና የማካካሻ ትምህርት ለሚያስፈልጋቸው እንዲሰጥ ማድረግ ካልሆነ በስተቀር ስራው በተለመደው አኳኋን እየቀጠለ መሆኑን የሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ ተናግረዋል። በጉዳዩ ዙሪያ ከሁሉም የሚመለከታቸው ባለ ጉዳዮች ጋር ምክክር አድርገናል። ፈተናውንም ለማከናወን ዝግጁ ነን ያሉት የኤጀንሲ ዋና ዳይሬክተር አቶ አረአያ ገብረ እግዚአብሔር የመፈተኛ ጣቢያዎችም ተለይተው መጠናቃቸውን ጠቁመዋል። የፈተና ጣቢያዎች ደልድለናል። በአገሪቷ በሙሉ ወደ 2866 የ10ኛ ክፍል እና 1666 የ12ኛ ክፍል የመፈተኛ ጣቢያዎች ይኖራሉ። ለእነዚህ ፈተናዎች የሚያገለግሉ ግብአቶች፣ አድሚሽን ካርድ የተወሰኑ ቦታዎች ካልሆኑ አሰራይተን ጨርሰናል። እና በዘንድሮ የፈተና ሂደት ላይ 82785 መምህራን፣ የትምህርት ባለሙያዎች በፈተና አስተዳደር ስራ ላይ ይሳተፋሉ የሚል እምነት አለን። ሀገሪቱ ካለችበት ነባራዊ ሁኔታ አንጻር ከተዘጋጁት የመፈተኛ ጣቢያዎች የትኞቹ ስጋት ያለባቸው ናቸው? በእነዚህ ስፍራዎችስ ምን ያህል ተማሪዎችን ለይታችኋል? የሚለውን ጥያቄ ለአቶ አርአያ አንስተን ነበር። እሳቸው እንዲህ ብለን የለየነው ችግር የለም ካሉ በኋላ የሚከታተለው አካል ግን እንደሚኖር ነው የሚናገሩት። የሚመለከተው አካላት ኢንቮልቭ አድርገው የፈተናውን ሴኩሪቲ እና ደህንነት በተለይ ደግሞ ተፈታኞቹም ራሱ ፈተናውን ብቻ ሳይሆን ተፈታኞቹም በአግባብ ወደ ፈተና ክፍል ገብተው በስርዓት እንዲወጡ ሁሉንም ያሳተፈ ስራ እየሰራን ነው። በተለይ የምታያቸው ቦታዎች ሁሉ ስጋት ይኖራቸዋል። እንግዲህ የሚከታተለው ክፍል ይኖራል። አካባቢውን በሙሉ ጸጥታውን፣ የት ቦታ ስጋት ምን አለ ተብሎ የሚታይ ነገር ይኖራል። ለምን በአገር አቀፍ ፈተናዎች ድርጅት ብቻ አይደለም። በትምህርት ሚኒስትርም ሌሎች የሚመለከታቸው አካላትን በኮማንድ ፖስት ገብተው በጋራ ነው እየመራ ነው ያለ ነው። ይሄ ነው ይሄ ነው ብዬ ዲቴክት ላደርግልህ አልችልም። በህዝብ ተወካዮች ምክር ቤት የሰው ሀብትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በጉዳዩ ዙሪያ ከትምህርት ሚኒስቴርና ከኤጀንሲው ኃላፊዎች ጋር ከሁለት ቀናት በፊት ባደረገው ውይይት ግን ስጋት ባለባቸው አካባቢዎች የሚሰጠው ፈተና በሰላም እንዲጠናቀቅ መከላከያ ሰራዊት ተሳትፎ እንዲኖረው ማሳሰቡ ስጋት ያለባቸው አካባቢዎች ስለመኖራቸው በግልጽ የሚያመላክት ነው። ይህም ብቻ ሳይሆን ፈተናውን ለመስጠት አስጊ ናቸው የተባሉ ሁኔታዎች በዝርዝር ተተንትነው መለየታቸውን የትምህርት ሚኒስትሩ የሚመሩት ኮማንድ ፖስት ተመስርቶ እስከ ወረዳ ድረስ የዘለቀ ስራ የተከናወነ መሆኑን ሚኒስትሩ ዶክተር ጥላዬ ጌቴ መናገራቸው ይታወሳል ይኖራል። ስለ ጉዳዩ በስልክ የጠየቅናቸው ዶክተር ጥላይም የኤጀንሲው ዋና ዳይሬክተር አቶ አርአያ ገብረ እግዚአብሔር ከሰጡት ምላሽ የተለየ ሀሳብ እንደሌላቸውና ፈተናው ግን በጥንቃቄ እንዲከናወን እየተሰራ መሆኑን ተናግረዋል። ያም ሆነ ይህ ፈተናውን ለመስጠት ስጋት ተብሎ የተለዩት ጉዳዮች ምንድን ናቸው ለሚለው ጥያቄ አቶ አርአያ ይህንን መልሰዋል። አሁን ከሚያጋጥሙ ነገሮች በስተቀር የለም፣ ሌላ የለም። ማለት ስጋቶች ብለን የለየናቸው በጋራ የተወያየንባቸው ነጥቦች አሉ ፖፑላር ለመሆን ዝም ብሎ ጣልቃ ገብቶ የልጆችን አንድ ሁለተኛ ይሄ ፈተና ፎርጅ የሆነ ነገር እየሸጡ የሚጫወቱባቸው እንደዚህ እንደዚህ በየአካባቢ ያሉ አንዳንድ እንቅስቃሴዎች ሊኖሩ ይችላሉ ብለን ገምተን ዲስከስ አድርገናል። ስለዚህ እንዴት ነው ታክል የምናደርገው የሚል ነገር ወስደናል። ስለዚህ የተለየ ነገር ግን አሁን እኔ በዚህ ወቅት ልነገር የምችለው ነገር የለ የአመቱ የአስረኛ ክፍል ፈተና ሰኔ 3 አራትና አምስት ይሰጣል ሰኔ ስድስት ሰባት ከዚያም ቅዳሜና እሁድን ተሻግሮ ሰኔ አስርና አስራ አንድ ደግሞ የአስራሁለተኛ ክፍል ተማሪዎች ለምዘና የሚቀመጡበት ጊዜ ነው። ሰኔ አስራ ሁለት አስራ ሶስትና አስራ አራት ደግሞ የስምንተኛ ክፍል ፈተና የሚሰጥበት ቀን ናቸው። ከዚህ በፊት ግንቦት ወር ላይ ይሰጥ የነበረው ፈተና ወደ ሰኔ መገፋቱ የረመዳን የጾም ፍቺ በዓልን ታሳቢ ተደርጎ መሆኑን አቶ አርአያ የገለጹ ሲሆን ይህም ኢትዮጵያ ወጥ የሆነ የምዘናወርና ቀን እንደሌላት የሚያመላክት ሆኗል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።